የመቀሌ ሀገረ ስብከት ከስምንት ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎችን በመግዛት በጦርነት ምክንያት ተፈናቅለው በመቀሌ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ በማድረግ ላይ እንደሚገኙ በትግራይ ክልል ሀገረ ስብከት የመቀሌ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ገለጹ። የመቀሌው ዘጋቢያችን አለም ፍስሀ ዝርዝሩን ያስደምጠናል። የመቀለ ሀገረ ስብከት ከ ስምንት ሚሊዮን ብር በላይ በመሰብሰብ ቁሳቁስና የምግብ እህሎች በመግዛት በጦርነቱ ምክንያት ተፈናቅለው በመቀለ በተለያዩ ትምህርት ቤቶች ለሚገኙ ተፈናቃዮች እገዛ እንዳደረገች በትግራይ ሀገረ ስብከት የመቀለ ከተማ ሀገረ ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሄሼ ገልጠዋል። ሀገረ ስብከቱ ተፈናቃዮች ወደ መቀለ ከገቡበት ጊዜ ጀምሮ ህብረተሰብ እንዲያግዛቸው ከማስተማር ባሻገር ራሷን እያገዘች እንደሆነች መልአከ ብርሃናት ገብረ ስላሴ ሸ ይናገራሉ። የመቀለ አብያተ ክርስቲያን በየአካባቢያቸው ተጠለው ላሉ ወገኖች እያገዘችና ሃይማኖታዊ ትምህርት እያስተማረች ነው። ከዚህ ያለፈም የትንሣኤ በዓላት ከተፈናቃዮች ማክበራቸውን የመቀለ ከተማ ሀገረ ስብከት ክበት ስራ አስኪያጅ መልአከ ብርሃናት ገብረ ስላሴ ህርሸ ይናገራሉ። ከዋልድባ ለተባረሩ አባቶች መንፈሳውያን መነኮሳት አባቶች አንድ ሞት ሀያ ሺ ወደ ባንክ ቁጥራቸውን እንዲገባ ተደርገዋል። አንድ ሞት ሀምሳ ሺህ የቆየ በሽታ ላላቸው እንደ ደም፣ እንደ ስኳር ሌላ የተለያዩ በሽታ ያሏቸው ወንድሞች እንደዚህ አንድ ሞት ሀያ ሀምሳ ሺህ በጌት አስቀምጣ እሱ ከባለሙያዎች እንትን እያለች እንትን አስቀምጣለች። በዚህም ደግሞ መኮረኒ፣ ጤፍ፣ በርበሬ፣ ሽሮ፣ ፓስታ፣ ሩዝ፣ ፊኖሳሙና፣ ፍራሽ፣ ብርድ ልብስ፣ ጋጃ፣ ምንጣፍ ብዙ አቅርባለች። አሁን በማቅረብ ነው የምትገኘው። ሴቶችም ያላቸው በተፈጥሮ እንደሞዴስም ሌላም እንደዚያ እንደዚያ ያመሰሉ ታቀርቡ ቆይታለች። እነ ሰጡር ለነበሩም ለእነሱም እንደሚስማማ እንደወለዱም ለህፃናቱም ለእናቶችም ልብስ በማቅረብ ደግሞ ለግልጋሎት ቤተክርስቲያን ሲሄዱ ነው ያለ ክፍያ እንዲገለገሉ እየሰራች ነው ያለችው። ቤተክርስቲያን በነፃ እንዲገለገሉ ያላቸውን ነገር እንዳያሱ በደስታ እንዲገለገሉ እያደረገች ነው ያለችው። ቤተክርስቲያን ዋና ከአንድ ሚሊዮን በላይ አባታችን አሁነ ኢሳያስ የሀገረ ስብከት ሊቀ ጳጳስን አንስቶ ካለችው የሚያገኛት ወርሃዊ ደሞዝ እና ከሀገረ ስብከት ሰራተኛ ወረዳ ቤተ ክህነት ሰራተኛ ከአጥቢያ አስተዳዳሪዎችና ማህበረ ካህናትን ደሞዝተኞች እና አንዳንድ በጎ አድራጊም አስታወ ከአንድ ሚሊዮን በላይ ገንዘብ እንዲዋጣ ተደርገዋል። ለዚህም እንዲያው አባታችን በአካልን እየተገኙ ፈናቀሉ ወንድሞችን ባሉበት ሂደው እንዲከፋፈል ሰባ አምስት ኩንታል ስንዴ ሰላሳ አራት ምጣት እንትንም አቅርበናል እና በያሉበት ሂደን በአካል በራሳችንን አከፋፍለናል። ደሞሱን እንዳከፋ ሲያስተካፈልን ያለውን እነሱን ደግሞ ያው አባታችን በዚያ ሄደው ተገኝተው ሲያርግባቸው ሲያስተምሯቸው ደስታ ስለሚሰማቸው ያው ህማማት ሀያ ሚያዝያ ሁለት ሺህ አስራ ሶስት ከአስር ፈናቃይ ባሉበት ቦታዎች ተዘዋውረን ስጦታዎችና ትምህርትን ትምህርተ ወንጌልን አባታችን ሰጥተዋል። ትንሣኤ እለት ደግሞ ያው የድካም ወቅት መሆን ይታወቃል። አባታችን ያላቸውን ድካምን ተቋቁመው ደብረ አስተዳዳሪዎች፣ የሀገረ ስብከት ሰራተኛ፣ የወረዳ ሰራተኛ በተገኙበት ያው ቅሳነት በተባለ ትምህርት ቤት በዚያ ላይ አጥቢያ ቤተክርስቲያን ከበጎ አድራጊ ህዝበ ክርስቲያን ሆኖ ሙሉን ዝግጅቱና ሸፍነው አባታቸው እዚያ ተገኝተው ትምህርተ ወንጌል እንዲሰጥ ተደርገዋል። ማክሰኞም ረቡዕም ደግሞ እንደዚያ ማይደረስት መሰረተ በሚባል ሀሙስም ሊማኖስ በሚባል ደብረገነት አርብም አይነ አለም በውጭ አገርና በአይነ አለም ያሉ ማህበረ ሰበካ ማህበረ ካይናትና አገር ሽማግሌ ባሉበት እዚያ እንብለዋል። ዳግም ትንሳኤም ሀውልት ትምህርት ቤት በተባለ ጽርሐ አርያም ቅዱስ ገብርኤል ካቴድራል እሱም እንደዚያ ማህበረ ካህናት ሁሉን ተሰባስበው ከአርባ አምስት ሺ ብር በላይ የፈጁ ሁለት በሬዎችን በማረድ ሌላውን አስፌዛውን በማቅረብ ተፈናቃይ ወንድሞቻችን ደስ ብሏቸው ቤታቸው እንዳሉ የመሰላቸው ወረቡ እየተወረበ ሁሉ እንደ ትልቅ ክብረ በዓል ሆኖ ነው ያለፈው። አባታችን በዚህ ሁሉ ተገኝተዋል። የመቀለ ሀገረ ስብከት ለተፈናቃዮች ምግብና ቁሳቁስ ከመቅረብ ባሻገር ለተፈናቀሉ የሃይማኖት መሪዎች የተለያዩ ቅዱሳን መጽሐፍትና በቤተ ክርስቲያን የሚገለግሉበት ንጽላ ወይም ጋቢ እንደሰጠች መላክ ብርሃናት ገብረ ስላሴሸ ገልጠዋል። ህይወታቸው ብቻ ነው ይዘው ይወጡ የመጡ የለም ደግሞ ሁሌ ዳዊትን ይደግማሉ፣ መጽሐፍን ያነባሉ፣ ጸሎትን ያደርጋሉ። ከጸሎትም ሊለዩ ስለማይችሉ ካህን ከጸሎት ከወጣ ከባህር የወጣ አሳ ነው የሚሆነው እና እነሱም በቅድሚያ ለነሱ የሚያስፈልጋቸውን ነገር የጸሎትን መጽሐፍት ስለሆነ ተአምረ ማርያም፣ ደርሳነ ሚካኤል፣ ተአምረ ኢየሱስ፣ ደርሳነ ሰንበት እንደዚያ ያመሳሰሉ ደግሞ እሱ በህብረት የሚጸልይበት ነው ደግሞ ለየ ብቻ የሚጸልይበትም ደግሞ መዝሙረ ዳዊት ለእያንዳንዳቸው የማይመለስ ለራሳቸው ሁልጊዜ የምትል መዝሙረ ዳዊትም በያሉበት አጥያ ቤተክርስቲያን ይህም ደግሞ ማን ነው ያቀረበው አንዳንድ ለአንድ ተፈናቃ ያለው አካባቢ አንድ ቤተክርስቲያን የሚያቀርቡ ጸባታችን ካስተባበሩት ከዚህ ተሰብስበን እያለን በየአካባቢያችንን እናቀርባለን ብለው የገዳማትና አድባራት አስተዳዳሪዎች እንደዚያ መዝሙረ ዳዊት ያለውን ሁሉ እንትን ብለዋል። ከዚያም ሲሆን ደግሞ ወደ ቤተክርስቲያን ሲሄድ ደግሞ ደህና ልብስ አስፈላጊ ስለሆነ ጋቢ እንደፈለጉ ሳያፍሩ ሳይሰቀቁ፣ ካህናቶቹ ሊቃውንቶቹ ላይ አብረው ገብተው ተመሳስለው እንዲጸልዩ ደግሞ ጋቢ ደግሞ እንዲሰጣቸው ተደርገዋል። የመቀለ ሀገር የቀሯቸው በሁለት ትምህርት ቤት ተጠለው የሚገኙ ተፈናቃዮች በዚህ ሳምንት እንደሚደርስላቸው መልአከ ብርሃናት ገብረስላሴ ሸ ተናግረዋል። ያው ከስምንት ሚሊዮን በላይ ብር እንዲከፋፈል ተደርገዋል። አሁን እኛ ከተዘዋወርን በኋላ የመጡ ሁለት ትምህርት ቤቶች አሉ። እነሱን አብረን ሌላውን ሁሉ እንደርሰንበታል። የቀሩትም ሁለቱ አሁን በዚህ ሳምንት ያዝነውን ይዘን ወደ እነሱም እንሄዳለን፣ እንደርሳለን። የመቀለ ሀገር ስብከት ስራ አስኪያጅ መልአከ ብርሃናት ገብረስላሴ ሸ በውጭ ሀገርና በሀገር ውስጥ የምትገኙ ወገኖች በተመቻቹ መንገድ ልትረዷቸው ይገባል ብለዋል። ሊደርስለት የሚገባ ወገን ነው። እና አሁን እነዚህ ወንድሞቻችን ትናንት ሲያግዙ ሲረዱ የነበሩ ወንድሞች ናቸው። አሁን ግን ባላሰቡት ሰዓት ይህን ያህል ችግር ደርስባቸዋል። አሁንም ለተቸገረ ወገን ፊት እንደነገርኩት መርዳት እግዚአብሔርን መርዳት ነው። ለተቸገረ ወገን አለመርዳት ደግሞ እግዚአብሔርን እግዚአብሔር የሰጠንን ሀብ ሳናከፈል ስንል እግዚአብሔር ብዙን የሚሰጠን እኛን እንድናካፍል እንድናስተዳድርለት ነው እንጂ ዝም ብለን ልናስቀምጠው አይደለም። ለአንድ ሰው የሚበቃው እግዚአብሔር ያውቃል። ግን በድሆችና ድርን ልናስተዳድርለት ነው እግዚአብሔር የሸሞን ና ሀብታም ያለ ደብዳቤ የተሾመ ባለስልጣን ነው ይባላል። ያለውን ሀብቱን እንዲያካፍል ነው እና አሁን የያዘውን ሁሉ ለብቻው እንዳልሆነ እግዚአብሔር የሰጠው እንዲያካፍል ነው እና ይህን አስበን በሀገሩ ውስጥ ያለንም ካለን አሁን እየሰራ ነው ያለነውን አጠናክረን ልንቀጥል፣ ታሞች ወንድሞቻችን ባለጠጎች አጠናክረው እንዲቀጥሉ፣ በውጭ አገር ያሉ ወንድሞቻችንም ብዙ እያገዙ እየረዱ ነው ያሉ። አሁንም ያለውን ነገር ለወንድሞቻችን አሁን አሁን በአንድ ላይ በተለያየ መልኩ መድረስ በባንክ መድረስ ስለሚችል ሀገረ ስከቱ ለተና ለማንም የማይውል ባንክ ከፍተዋል። ከሱ ለነሱ ካልሆነ በስተቀር ለማንም የማይውል ባንክ ቁጥር ተከፍተዋል። እሱን በመጠየቅ በሱን እየላክን ወንድሞቻችንን ተንከባክበን መንገድ ላይ በቀሩ ወንድሞቻችን እያዘን አሁንም፣ እነዚህ ሰዎች ሳንረዳቸው በረሃብ እጃችን ላይ ከሞቱ እኛ ተጠያቂዎች ስለምንሆን፣ እያየን እየሰማን ካረዳናቸው እኛን በልተን አትርፈን ብዙ ነገር እየሰራን የእነዚህ ወንድሞቻችን የማይበላ ቀመስ ሚላ ሳጥተው ከብዙ ችግር ነው ያሉና አሁን ልንረዳቸው ይገባል እና ሁሉን በቅርብም በሩቁ ቁም ያለ ሕዝባችን ለነዚህ ወገኖች እንዲደርስላቸው ያው ጥሪያችንን እናቀርባለን። ቅድስት ኃይለ ስላሴ ከምዕራብ ትግራይ ሰቲት ሞራ ነው የተፈናቀለችው። ቅድስት የሁለተኛ ደረጃ ትምህርት ቤት ርእሰ መምህር ነበረች ለሀያ ዓመታት ከሆነች በሰቲት ሞራ ባዶ እጇን መፈናቀሏና ሁኔታውን እንዲህ ትገልጠዋለች። እንትኑ የተፈጠረው አምስት ሰዓት አካባቢ ነው። የሞራ ሰው ደግሞ ጧት ቁርስ በልቶ ትምህርትም ስለሌለ ተማሪ ወደ ጨዋታው፣ ሰራተኛ ደግሞ ወደ ስራው ሄዶ እያለ ነው የተፈጠረው። ሁኔታው ሰው ተበታት ነው እያለ እና እኔ አጋጣሚ ስራ ቦታ ላይ ነበርኩ። ልጆቼ ቤት ነበሩ። አጋጣሚ የኔ ቤት ጎድን ያለው ከባድ ተመታ፣ ቤቱ ተቃጠለ። እኔ ትምህርት ቤት ነበርኩ። እዛ አካባቢ ወድቀዋል ተመተዋል ሲሉኝ በሞተር ሴድ ለራሴ ወድቄ እግሬና እጄ ተሰብሬ ሶስት ወር አራት ወር እጄ ታስሬ ነው የነበርኩት ማለት ነው። ከዛ ልጆቼ ወጥተው ተጠፋፍተን ከህሞራ ወደ ሀያ ኪሎ ሜትር የምትሆን ቦታ ወስደው እዛ አስቀመጧቸው። እኔ ደሞ አጥቻቸው ቤቱ እየተቃጠለ ስለቆየኝ ሞተዋል ብዬ ነው እኔ እሪ ያልኩት። ህብረተሰቡ ግን እንደዚህ እንደዚሁ ነው፣ በመኪና ወጥተዋል ወደ አደባይ ነው የሄዱት አሉኝ። ከዛ እያለቀ ለበስኩ መታወቂያም የለኝ ብጃማም የለኝ። ብጃማ እንደለበስኩ ነው፣ ምክንያቱም ቆት ስለሆነው ሞራ ብጃማ ነው የምንለብሰው። የያዝኩት ነገር የለም። ብዙ ነገር ነበረኝ። ሀያ አመት ነው የተቀመጥኩት ሞራ። ሀያ አመት የገዛሁት ንብረት የነበረኝ ሀብት አሁን የለም። ምንም ይዤ አልወጣውም። ሰወጣ ልጆቼ ነው ትልቅ ነገር ከልጆች የሚበልጥ ነገር የለም ብዬ ዝም ብዬ ወጣ ወጣ። ተጠፋፍተን አጣኋቸው። ስንት ፈልገን በስንት መከራ ሰዎች አግዘውኝ እና ያገኘዋቸው በእግራቸው እየሄዱ በጨለማ አንድ መኪና፣ የጭነት መኪና ሰሊጥ የሚጭን ማለት ነው፣ ኑ ተሳፈሩ ብሎን ተሳፍረን እስከ አድዋ ይዞን መጣ። አድዋ ገብተን ቤተሰብም የለን የምናቀው ሰውም የለም። ቁጭ ውለን ህብረተሰቡ ግን መሳፈር ያጥተን ምናምን ብለን ስላዘዘናቸው ብቻ ነጠላ የሚሰጥ ነጠላ ሰጠን፣ ምግብ የሚሰጥ ምግብ ሰጠን፣ ብር የሚሰጥ ብር ሰጠን። ተሳፍረን፣ ወደ ሀገራችን ወደ ሀገረ ሰላም መጣ። ሀገረ ሰላም ያጋጠመ ምንድ ነው? ሀገረ ሰላም ያው ከሁለት ሳምንት በኋላ ሶስት ህዳር ማለት ነው። ከሁለት ሳምንት በኋላ ደግሞ በአስራ ሰባት ሀገረ ሰላም በጣም ከባድ ሁኔታ ነበረ። እናታችን ፈር ተሰብስበን ወደ ገጠር ወረን፣ ከዛ ደግሞ ወደ በረሃ ሄድን። በረሃው ደግሞ ሶስት ሰዓት ነው፣ በእግራችን ሄድ ነው ማለት ነው። እዛ ቆየን። ጅበለው ነብር ምንም ያላየነው ነው፣ እንስሳ የለም። በጣም ተቸግረን ነው ቆየነው እና ነገሩ አልፎ እዚህ ደርሰናል። ከዛ በኋላ ወደ መቀሌ መጣን። ያደረስም እስከ ሶስት ሳምንት ምንም ነገር አልተሰጠንም። ከዛ በኋላም በቁሳቁስ መልክ የሚሰጠን ደህና ቢሆኑም ለምግብ ተብሎ የሚሰጠን ግን የለም ለማለት ይቻላል። ካለች በኋላ የመቀሌ ነዋሪዎችና የመቀሌ ሀገር ስብከት የሚያደርግላቸው እገዛ ግን ታመሰግናለች። ክለሶ ጸዳተን የመቀሌ ዩኒቨርሲቲ የተቀዳደደ ፍርናሽ አመጡልን በዛ እየተኛን። ከዛ ሙሉ ሀይል ስላሴ እና እማጅን ዋንደይ ፍራሽ አመጡልን። ሙሉ ሀይል ስላሴ ደግሞ ጤፍ፣ ምጣድ፣ ብረት፣ ድስት ምናምን አመጣለን። ራሳችን እየጋገርን፣ ራሳችን ወጥ እየሰራን እዚህ ቆየን። ከዛ ሰዓት ሁለት ወር ከሶስት ወር በኋላ መሰለኝ አንድ ጊዜ ስንዴ የተሰጠን አስራ አምስት ኪሎ ለአንድ ሰው ማለት ነው። ከዛ በኋላ ግን ምንም የተሰጠን ነገር የለም። በማተሪያል ደህና ነው፣ ፍርድ ልብስም፣ ጀሪካም ምናምንም ይመጣል። ግን እንደ ህዝብ ግን ዋስትና ኑሮን በየወሩ በየጊዜው ተከታታይ ያለው እርዳታ የሚሰጠን ኃላፊነት የሚወስድ መንግስት ግን የለም። የመቀሌ ህዝብ ግን ጠዋትና ማታ ሳይል ካለች አንድ እንጀራ ሁለት እንጀራ ካለች አንድ እንጀራ ለኛ፣ ካለው ልብስ ካለው በርበሬ ካለ ሽሮ ሁሉ ነገር እያመጣ እስካሁን ከ መቀሌ ህዝብና በተጨማሪ ደግሞ ደና ግል ደቅ ፍቅር የሚባል አሉ ፊኖና ሮዝ የሚያመጡልን እንጂ ሌላ ምንም የሚያግዘን ሰው የለም። ከህብረተሰቡ ከመቀሌ ህዝብ ግን በጣም እናመሰግናለን። ስለ በሱ ነው እየኖርን ያለ ነው ማለት እንችላለን። በየ እሁዱ ለምሳሌ ኪዳና ምረት ባለፈው በየ ሳምንት እሁድ እሁድ እዚህ ፕሮግራም ተዘጋጅቶ መዝሙር ዘማሪያን መጥቶ በስነ ስርዓት ምግባችን ልብስም ይዘው በርበሬም ሽሮም ያለ ነገር ሁሉ ነገር ይዘው ይመጣሉ ሁል ጊዜ ማለት ነው በተጨማሪ ደግሞ ባለፈው ዳግ ማየትንሳኤም እዚህ መጥቶ ከኛ ጋ በሬ አምጥተው እንጀራም ይዘው ሁሉ ነገር ይዘው መጥተው ጋቢ ኩታ ለመሴቶችም ለዲያቆናትም እዚያ አብረውን ለኛ ጋ ቁጭ ብለዋል። ቀብና መሰግናለን ማለት ነው።